ቮይስ ኦፍ አሜሪካ ለረጅም ጊዜ በታህታይ አድያቦ ወረዳ በሽራሮ ከተማ የነበረ የመከላከያ ሰራዊት በመሃል አገር ያለ የጸጥታ ሁኔታን ለማረጋገጥ በሚል ዛሬ ከሽራሮ ከተማ መውጣቱን የታህታይ አድያቦ ወረዳ አስተዳዳሪ አቶ ሙሉ መብርሃቱ ለቪኦኤ ገልጠዋል አለም ፍስሐ ከመቀሌ አጭር ዘገባ ልኮልናል አቶ ሙሉ ሰራዊቱ ለረጅም ጊዜ ከህዝብ ጋር ተዋህዶ የኖረና በመልካም ስራው የሚታወቅ ነው፣ የተነሳው ግን ውስን ነው ይላሉ። በአጠቃላይ በቦታው ያለ ኃይል በቦታው ላይ ነው ያለ። በማዕከል አገር ያለ አለመረጋጋት ጸጥታን ለማገዝ ነው የተወሰነ ኃይል እየሄደ ያለው። በዚህ አካባቢ ከእኛ ጋር በመተባበር እየሰራችሁ ቆይታችኋል እጅና ጓንት ሆነን ላሳለፍነው ጊዜ እናመሰግናለን ብለዋል። መከላከያ ሰራዊት ህብረተሰብ ለመልካም ሥራው ያለው አክብሮት በመግለጽ እናመሰግናለን ብለው መሸነታቸው የወረዳው ሊቀመንበር ገልጸዋል። ዘበረ ጉዕሽ ለሥራ ጉዳይ ወደ ህሞራ በሚሄድ ላይ ያለ ያጋጠመውን እንዲህ ይላል። እነዚህ ካብ ከሸራሮ ከወጣን ከሸራሮ እስከተከበ ያለው አምሳ በዶ አውቶቡሶች በጎንደር በኩል የመጡ በመንገድ ላይ አግኝተናል። አለም ፍሳሃ ከመቀለ